ትናንት ማክሰኞ ጠዋት ያልታወቁ ታጣቂዎች በቤኒሻንጉል ጉሙዝ ክልል ሀያ ስምንት ሰዎችን ጭኖ ይጓዝ በነበረ ካሚዮን ላይ ተኩስ ከፍተው ዘጠኝ ተሳፋሪዎችን ሲገድሉ በሰባቱ ላይ ደግሞ ከቀላል እስከ ከባድ የማቁሰል አደጋ አድርሰዋል። ፖሊስ የጥቃቱ ምክንያት እየተከታተለ ነውም ተብሏል። መለስካቸው አማሃ ዘገባ ልኳል። የመንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት እንዳስታወቀው ከቤንሻንጉል ጉሙዝ ክልል ዋና ከተማ 100 ኪሎ ሜትር ርቀት ያህል በሸርኮሌ ወረዳ ልዩ ስሟ ተይባ በምትባል ስፍራ አካባቢ እስከ ዛሬም ማንነታቸው ያልታወቁ ታጣቂዎች 28 ሰዎችን አሳፍሮ ይጓዝ በነበረ ካሚዮን ላይ ተኩስ ከፍተዋል። በተኩሱም ከተሳፋሪዎች መካከል ዘጠኙ ወዲያውኑ መገደላቸውን የገለጸው የጽህፈት ቤቱ መግለጫ በሰባቱ ላይ ከከባድ እስከ ቀላል የመቁሰል አደጋ ደርሶባቸዋል። እንደ ኮሚኒኬሽን ጽህፈት ቤት ከሆነ መንግሥት እነዚህን ወንጀለኞች ይዞ ለፍርድ ያቀርባል። የአካባቢው የፖሊስና የደህንነት ኃይሎችም ጥቃቱን የፈጸሙትን ተከታትሎ ለመያዝ መሰማራታቸውን ገልጸዋል። በጽህፈት ቤቱ አገላለጽ ፖሊስ ጥቃቱን የፈጸሙትን ማንነት አዋሪዎች ካሏቸውም የነሱን ማንነት እንዲሁም ከጥቃቱ ጀርባ ያለውን መንስኤ ምን እንደሆነ ለማወቅ መረጃዎችን በማሰባሰብ ምርመራ ጀምሯል። ሌላ ተጨማሪ ማብራሪያ ያልሰጠው የመንግሥት ኮሚኒኬሽን ጽፈት ቤት መረጃው እንደተገኘ ለሕዝብ ይፋ እንደሚያደርግም ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ